አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዛሬው ፕሮግራማችን የተለያዩ ጋዜጦች ስለ ፕሬዚደንት ኦባማ የኢትዮጵያ ጉብኝት በጻፉት ላይ ያተኮራል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኢትዮጵያ ስላካሄዱት ጉብኝት የዘገበው የኒውዮርክ ታይምስ ጋዜጣ ድረገጽ ገዢው ፓርቲና ወጋኞቹ የምክር ቤት መቀመጫዎችን ሙሉ በሙሉ በተቆጣጠረበት ሁኔታ ፕሬዚደንት ኦባማ ሁለት ጊዜ የኢትዮጵያን መንግስት በዲሞክራሲያዊ መንገድ የተመረጠ ብለውታል፣ ይላል። የሰብአዊ መብት ቡድኖች ፕሬዚደንት ኦባማ ለውጥ እንዲደረግ እንዲገፉ የጠየቁ ቢሆንም ፕሬዚዳንቱ በይፋ ባደረጉት ንግግር ለዘብ ማለትን መርጠዋል። ኢትዮጵያ ለዘመናት ያህል በንጉሥ ነገሥታዊ እና በፍጹማዊ አገዛዝ ስር የነበረች ሀገር እንደመሆኗ መጠን ለሀገሪቱ ያላቸውን አክብሮትና የተደቀኑባትን ተግዳሮቶች በሚገባ እንደሚረዱ ጫና ካደረጉ በኋላ የኢትዮጵያ መንግስት ለተቃዋሚዎች ቦታ እንዲሰጥ በተለሳለሰ መልክ ጥሪ አቅርበዋል ሲል ዘገባው ጠቁሟል። የኢትዮጵያን ታሪክ በሚገባ እንረዳለን፣ ያለፈችበት ችግርንም እናውቃለን። ህገ መንግስት ተመስርቶ በዲሞክራሲያዊ መንገድ የተመረጠ መንግስት እንዲኖር ያደረገበት ጊዜ ሩቅ አይደለም። ገና ብዙ መደረግ ያለባቸው ነገሮች አሉ። የኢትዮጵያው ጠቅላይ ሚኒስትር ይህን ለመቀበል ቀዳሚው ይመስልኛል ማለታቸውን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል። በዋሽንግተን የሂዩማን ራይትስ ዋች ስራ አስኪያጅ ሳራ ማርገን በቅርቡ ኢትዮጵያ ውስጥ የተካሄደው ምርጫ ዲሞክራሲያዊ አልነበረም። በእርግጥ በምርጫው ዕለት ብጥብጥ ወይም ዓይን ያወጣ የድምፅ ስርቆት አልነበረም። ሆኖም በመሠረታዊ መብት ላይ ያለው ጭቆና ኢትዮጵያውያን የሚመስላቸውን ተናግረው በሰላም ለመኖር የሚችሉ መስሎ እንዳይሰማቸው አድርጓል ሲሉ መናገራቸውን ጽሁፉ ጠቅሷል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው በሀገሪቱ ያለው ስርዓት መሻሻል እንደሚያስፈልገው ይገነዘባሉ ካለ በኋላ ጽሁፉ ያሉትን ጠቅሷል። ይህ ገና ጅምር ላይ ያለ ዲሞክራሲ ነው። ለምት ዓመታት ዲሞክራሲያዊ አሰራርና ባህል ካልነበረባት ሀገር እየወጣን ያለን መሆናችን መዘንጋት የለበትም። ስለሆነም በጥቂት አስርተ ዓመታት የኛን ጉዳይ ከወሰድን ደግሞ በሁለት አስርተ ዓመታት ውስጥ የዲሞክራሲ አሰራር ችግሮችን ሁሉና የሚገጥሙንን ተግዳሮቶች በሙሉ እናስወግዳለን ማለት አይደለም። ነገር ግን ትክክለኛውን መንገድ ይዘናል የሚል እምነት አለን። ለህዝባችንና ለብልጽግና ስንል ማክበር የሚገባን ህገ መንግስታዊ ዲሞክራሲ አለን ማለታቸውን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሁፍ ጠቅሷል። በጋዜጠኞችና በጦማሪያን ላይ በሚደረገው እስራት ምክንያት ኢትዮጵያ ከአፍሪቃ ጋዜጠኞችን በማሰር ከሚታወቁት ሀገሮች አንዱ ሆናለች ለሚለው የጋዜጠኞች ጥያቄ ጠቅላይ ሚኒስትር ሀይለ ማርያም ሲመልሱ ከአሸባሪነት ጋር የተሳሰረውን ሳይሆን ሙያዊ አሰራር የሚከተል ጋዜጠኝነትን እንደግፋለን የሚል መልስ እንደሰጡ ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቁሟል። የጋርዲያን ጋዜጣ ድረገጽ ደግሞ ፕሬዝደንት ኦባማ በኢትዮጵያው ጉብኝታቸው ወቅት የሰው ልጅ አያት የሆነችውን ሉሲን ጎብኝተዋል። ሉሲ ስለ ፕሬዝደንት ኦባማም ሆነ ስለ ዩናይትድ ስቴትስ የምታውቀው ነገር የለም። ፕሬዝደንት ኦባማን ስታይም የተናገረችው ነገር የለም ይላል። ለፈገግታ ያህል ማለት ነው። የ3 ነጥብ ሁለት ሚሊዮን ዓመት ዕድሜ ያላት ሉሲ የምትገኘው በኢትዮጵያ ብሔራዊ ቤተመዘክር ሲሆን ባለፈው ሰኞ ፕሬዚደንት ኦባማ እንዲያይዋት ወደ ብሔራዊ ቤተ መንግስት እንደተወሰደችና ፕሬዚደንት ኦባማ ከአጥንቶቿ አንዱን በእጃቸው እንዲነኩ እንደተፈቀደላቸው ጋርዲያን ድረገጽ ላይ የወጣው ጽሁፍ ጠቁሟል። ኦባማ እጅግ በጣም ከመደነቃቸው የተነሳ ወደ ኋላ አብረዋቸው የተጓዙ የምክር ቤት አባላትን ይዘው እንደገና ሊያይዋት እንደተመለሱ የጋርዲያን ድረገጽ ላይ የወጣው ጽሁፍ አውስቷል። ፕሬዚደንት ኦባማ የሉሲን አጥንት እንዲነኩ ያበረታቱት ዶክተር ዘርሰናይ አለምሰገድ የሉሲን አጥንት የሚነካ ማንም ሰው የለም፣ ሆኖም ልዩ የሆኑ ሰዎች ልዩ ተደራሽነት ያገኛሉ ማለታቸውንም ዘገባው ጠቅሷል። ዶክተር ዘርሰናይ በካሊፎርኒያ የሳይንስ አካዳሚ የአንትሮፖሎጂ ማለት የሰው ልጅ አመጣት ባህልና እድገት ጥናት ክፍል ኃላፊ ናቸው። እስካሁን ባለው ጊዜ የሳይንስ ጠበብት በመስተዋት ከተሸፈነው ቦታዋ ስትነሳ አይተው አያውቁም። ከዚህ ቀደም ከቦታዋ የወጣችው ከሁለት ዓመታት በፊት የአፍሪቃ ህብረት አምሳኛ ዓመት በዓል ዋናው ጽሕፈት ቤቱ በሚገኝበት አዲስ አበባ በተከበረበት ወቅት ነበር። ሉሲ ከቦታዋ በወጣችበት ወቅት ለደህንነቷ ሲባል ያለችበት መኪና እንዳይታወቅ ለሀገር ፕሬዚደንት እንደሚደረገው ጥበቃ ሁሉ በብዙ መኪኖች ታጅባ እንደነበር ዶክተር ብርሃነ አስፋው መናገራቸውን ዘገባው ጠቅሷል። ፕሬዚደንት ኦባማ በተደረገላቸው የእራት ግብዣ ሲናገሩ ታዲያ ኢትዮጵያውያን በጥንታዊቷ ሀገር የሚኖሩ ጥንታውያን ህዝብ ናቸው፣ ኢትዮጵያን እንደ የሰው ልጅ የትውልድ ቦታ እናከብራታለን ሲሉ ፕሬዚደንት ኦባማ ማሞገሳቸውን ዘገባው ገልጿል። ሉሲን ማየታቸውን ሲገልጹ ደግሞ ኢትዮጵያውያን አሜሪካውያንና የዓለም ህዝብ ሁሉ የሰው ልጅ ቤተሰብ አካላት መሆናቸውንና በአንድ ሰንሰለት የተሳሰሩ መሆናቸውን ያስታውሰናል። ስለ ቅርሶቹ ሲያስረዱን ከነበሩት ፕሮፌሰሮች አንዱ በትክክል እንዳስቀመጡት ሁሉ በዓለም ዙሪያ ግጭቶች፣ ሐዘንና ሁከት የሚከሰቱት ይህን ሐቅ ስለምንዘነጋ ነው። ሁላችንም የሚያገናኘውን መሠረት እንደማየት ፈንታ በልዩነታችን ላይ ስለምናተኩር ነው ሲሉ የዩናይትድ ስቴትስ ፕሬዚደንት መናገራቸውን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። ብሉምበርግ የዜና አገልግሎት ደግሞ ፕሬዚደንት ኦባማ ኢትዮጵያን በጎበኙበት ወቅት የኢትዮጵያ መንግስት ከጆተርማል ማለት ከከርሰ ምድር ሀብት የኤሌክትሪክ መብራት ኃይል ከሚያመነጭ ተቋም የመብራት ኃይል አቅርቦት ለመግዛት ስምምነት እንደፈረመ ጠቁሟል። ከጂኦተርማል መብራት ኃይል ለማመንጨት በህብረት ከሚሰሩት ኩባንያዎች አንዱ ከሆነው የአይስላንድ ሬቅቤ ኩባንያ ጭምር እንደሆነ ገልጿል። የኢትዮጵያ መንግሥት እያንዳንዱን የኪሎዋት ሰዓት በ7 ዶላር 53 ሳንቲም ለመግዛት ባለፈው ሰኞ ውል እንደተፈራረመ ኮርቤት ጂኦተርማል ፓወር ፕሮጀክት ሊቀመንበር ኤድዋርድ ንጆርግ መግለጻቸውን ብሉምበርግ የዜና አገልግሎት አውስቷል። ኢትዮጵያ ውል የተፈራረመችው ፕሬዝደንት ኦባማ የቀየሱትን የፓወር አፍሪካ ሀሳብን የሚደግፍ ውይይት ከተካሄደ በኋላ እንደሆነ እና ለተቋሙ እድገት መንገድ እንደሚከፍት ንጆርጌ ጨምረው ገልጸዋል። ስምምነቱ ትልቅ ነገር እንደሆነ የገለጹት ንጆርጌ ኢትዮጵያ ውስጥ በቀጣዮቹ ሶስት ወራት ውስጥ ቁፋሮ እንደሚጀመር መግለጻቸውን ብሉምበርግ ጠቅሷል። ኤድዋርድ ንጆርጌ ናይሮቢ ያለውን በርክሊ ኤነርጂ የተባለውን ኩባንያ ይወክላሉ። ኢትዮጵያ ካለፈው አስርተ ዓመት ወዲህ ከማንኛውም የአፍሪካ ሀገር በፈጠነ ሁኔታ ላደገው ኢኮኖሚዋ የሚያስፈልገውን መብራት ኃይል ለማቅረብ የኤሌክትሪክ ኃይል ይዞታዋን እያሰፋች ነው። የኢትዮጵያ መንግሥት የሀገሪቱን የኤሌክትሪክ መብራት ኃይል አቅርቦትን ለማጎላበት የአገር ውስጥ ሀብትንና ብድርን እየተጠቀመ ነው። በኦሮሚያ ክልል ሊሰራ የታቀደው የኮርበቲ ውጥን በኢትዮጵያ የመጀመሪያው በግል ኩባንያ የሚሰራ ውጥን ይሆናል ሲል ብሉምበርግ የዜና አገልግሎት ገልጿል። ይህ ኢትዮጵያ በመላ ሀገሪቱ የመብራት ኃይል ተደራሽነት እየጨመረ እንዲሄድ ያወጣቸውን እቅድ ለማሳካት ይረዳል። ለሰፊው የኢትዮጵያ ከነፋስና ከፀሐይ የሚገኘው ኤነርጂ ገበያ ለመክፈትም ይረዳል ሲሉ ፕሬዚደንት ኦባማ ባለፈው ሰኞ ለጋዜጠኞች እንደተናገሩ ብሉምበርግ የዜና አገልግሎት ዘግቧል። ኢትዮጵያ 45000 ሜጋዋት የሚሆን የመብራት ኃይል ከውሃ ሀብቷ የማመንጨት አቅም እንዳላትና ከኮንጎ ዲሞክራሲያዊ ሪፑብሊክ ቀጥላ ከአፍሪካ በዋና አመንጭነት የሁለተኛነትን ቦታ እንደምትይዝ የዓለም ባንክ መግለጹን ብሉምበርግ ጠቁሟል። የኢትዮጵያ የሃያ አምስት ዓመታት የኤነርጂ ስትራቴጂ በሁለት ዓመታት ውስጥ 37000 ሜጋዋት ኤነርጂ ለማመንጨት እንድትችል የአንድ መቶ ቢሊዮን ዶላር መዋዕለ ንዋይ ማፍሰስ እንደሆነ ዘገባው ጨምሮ ገልጿል። አድማቾች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ሊያበቃ ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።